que i should ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ዝዩም አብሬያቸው አመሻለሁ። በጆንሰን ኤንድ ጆንሰን የፋርማሲውቲካል ስራ አስፈጻሚ የነበሩት ዶክተር ሽፈራው ገብረ ማርያም የዓለም አቀፍ የባዮስታስቲክና ክሊኒካል ኢንፎርማቲክስ ዲፓርትመንቶችን የሚቆጣጠር ምክትል ፕሬዚደንት ሆኖ ተሹመዋል። ዶክተር ሽፈራው በኢትዮጵያ ውስጥ ያሉ ወጣት ልጃገረዶች በሳይንስ፣ ቴክኖሎጂ እና ሂሳብ ትምህርቶች እንዲሁም በጤና አጠባበቅ ድጋፍ የማብቃት እና ድህነትን ዑደት ለመስበር ያለመ ለትርፍ ያልተቋቋመ ድርጅት አቋቁመዋል። ስለ ራሳቸውና ስለ ተቋሙ ስራ ከአሉላ ከበደ ጋር አጭር ቆይታ አድርገዋል። በመጀመሪያ ስለ ተቋሙ አመሰራረት ይነግሩናል። መጀመሪያ እኔ ሁልጊዜ እዚህ ሀገርም መተብ ስንማር ስራም ስንሰራ ለኢትዮጵያ አንድ ነገር ማድረግ አለብኝ እያልኩ አጎሌ ላይ ነበረ እና ምናልባት አስተምራለሁ በፊልዴ ብዬ ነበረ። ኋላ ሳስበው በእናቴ በኩል እና በእህቶቼ በኩል ሳይ በጣም ወደ ኋላ ይቀሩ ናቸው። በእኛ ጊዜ አሉላ ከመቶ ወንዶች ልጆች ቢበዛ አስር ወደ አስራ አምስት ሴቶች ክፍላችን ነበሩ እና ይሄ በዛ ጊዜ ሴቶችን ለማስተማር ቤተሰብ ይሄን ያህል እንትን አልነበረም። ከተማሩም እስከ ስምንተኛ ዘጠነኛ ይማሩና ከዛ በኋላ ማግባት ብቻ ነው እና የኔ እህቶች አሁን እንደዛ ነው። ሶስት እህቶች አሉኝ። ሶስቱም አስራ ሁለተኛ ሳይደርሱ እንደውም ስምንተኛም ሳይደርሱ ነው ትዳር የጀመሩት። ለምን አገቡም ሳይሆን ሁለቱም ባሎቻቸው አርፈው ብቻቸውን ቀሩ። እነዚህ ሴቶች ስራ የላቸውም፣ እውቀት የላቸውም። እና እሱን አየሁኝ። አንድ ሌላ ደግሞ እናቴ በጣም በጣም ጭንቅላት ያላት ናት። ዲሳቱ ሀፒነስ ማለት ነው። የኔ እናት ብቻ ተላለ ሳይሆን እንጀነራል ብዙ እናቶች አሉ። እንደዚህ በጣም ጎበዝ የሆኑ ብቻ ሳይሆን ብዙ ልጆች ረርሳለች። የእሷን ቴን ፐርሰንት ጭንቅላት ያለኝ አይመስለኝም። እና እሷ ብትማር ኖሮ የት ደርሳለች እላለሁ ሁልጊዜ ነው እና ቻንስ ቢያገኙና ትምህርት ቢማሩ የት ይደርሳሉ የምንልበት ሁኔታ ነው እና ሀፍት ጊባክ ለኢትዮጵያ ስር ይህንን መረጥኩኝ። ሴቶቹ ላይ ኮንሰንትሬ የተደረግ አሁን ትንሽ ተሻሽለዋል፣ ግን ይህን ያህል ሴቶቹ ወደኋላ ናቸው ማለትን እና ሆምወርክ ሰርተን ነበር እኔና ክሌሉ እዛ ሄደን አስተማሪዎችን፣ ቤተሰብን፣ ተማሪዎችን ጠየቅን። ምንድን ነው የምትፈልጉት ለምንስ ብዙ ሴቶች ኮሌጅ አይገቡም? ስንል ብዙ ነገር ተማር። በ በዛ ነው ይንን ድርጅት ዲዛይን የስራችሁንም ዝርዝር የሚያሳዩ ጥናቶችን እንደተመለከትኩት በትምህርት ከፍተኛ ውድቀት ባለባት ኢትዮጵያ ዛሬ እንጻጽር በማይችል ደረጃ በእናንተ ተቋም በኩል ያለፉ ወጣቶች ከፍተኛ ውጤት እንዳሳዩ ተመልክቻለሁ። ማንሳት የሚፈልጉት መሰረታዊ የህይወት ለውጥ አምጥቷል ያን ያሳያል የሚሉት በምሳሌነት የሚያሳዩ የታየ ነገር አለ። እስካሁን ደስ እንግዲህ እዛ ድርጅቱ ላይ እንደተነገረው ወደ ስልሳ ሁለት ሴቶች ልጆች አሁን ኮሌጅ ገብተዋል። ብዙዎቹ ተንፊልድ የሚባለው ያው ናቹራል ሳይንስስ ነው። ሜዲካል ስቱደንትስ አሉ፣ ነርሲንግ አሉ፣ ፋርማሲ አሉ፣ ሬዲዮሎጂ ኢንጂነሪንግም የገቡ አሉ፣ አይቲም የገቡ አሉ እና እንደዛ ነው። አሁን ያሉት ስልሳ ሁለቱ እና ኦልሞስት ሰማንያ ሶስት ፐርሰንቱ አልፈዋል። እና ትልቅ እሱ ነው እንግዲህ የእኛ ትልቅ ሜትሪክስ፣ ጥሩ ሰራን አሰራን የምንለው እኛ ያስተማርናቸው ሴቶች ልጆች ስንቶቹ አለፉ ነው። በጣም ደስ የሚል ነው። እና ሳሌ ያልከኝ ብዙ ነው። አንድ ሁለት ምሳሌ ልስጥህ። አንደኛዋ ከባል ሀገር ነው የምትመጣው ልጅቷ እኛ ጋር ነበር የምትማረው እና ለማኔጀሩ እንደዚህ ቤተሰቦች ማግባት አለብሽ ብለውኛል እና እንዴት ነው ምናምን ሲሆ በጭራሽ እንደዚህ አትሞክሪ፣ ያንቺ በጣም ጎበዝ ልጅ ነሽ እና ብትማሪ ይሻላል ብለው እኛ እንደውም ትንሽ ገንዘብ ሰጠናት ለንች መ ብቻ ሳይሆን እዛ እንድትማር አደረግን፣ መከርናት እና ጋብቻውን ቀረ እና አሁን ኮሌጅ ገብታ ሁለተኛ ዓመቷ ነው ነርሲንግ ይመስለኛል እንደዚህ አይነት ታሪክ አሉ። ሁለተኛው ግን በጣም የሚገርም አልላ ብዙዎቹን እንጠይቃቸዋለን። ምንድን ነው የምታስቡት፣ ወደፊት ምን መሆን ትፈልጋላችሁ? ብለ እንጠይቃለን መጀመሪያ ስንመርጣቸው እና ብዙዎቹ ያው ቴፒካሊ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ነርስ መሆን እፈልጋለሁ ነው የሚሉት እና የተወሰኑት ሴቶች ግን ወደ ሳውዲ አሬቢያ፣ ወደ ዱባይ ሄጅ ሰርቼ ቤተሰቦች የማርዳት ነው የምፈልገው ነው የሚሉት እና አሁን እነዚህ ልጆች ስታስባቸው እንግዲህ ለቤተሰቦቻቸው አስበው ነው፣ በጣም እንጂ ጎበዝ ሆነው እንደዚህ አይነት መሳሰብ መኖር አልነበረበት። እና አሁን አንዷ እንደዛ ስላለች በጣም ጎበዝ ናት። ደግሞ እሷንም ከቤተሰቦቻቸው ጋራ ማኔጀሮቹ ኮንስለበርለን ተነጋግረው ያቺን ልጅ በቃ ትምህርት ላይ እንድትሞክር አለች። አሁን ያው ትምህርት በደንብ በአቶ ምጥታ ሃይስኩል እንጨረፈች ማትሪክ እንዳለፈች እና አሁን ኮሌጅ እሷም ሁለተኛ አመት ላይ የተማረች ነው ኮሌጅ። እና ከአራት አመት በኋላ ጥሩ ቦታ የምትደርስ ይመስለኛል። ዶክተር ሽፈራው የድርጅቱን፣ የዚህም ተቋም የሕጻናትን የታዳጊዎችን ህይወት የሚቀይረው ዲሳቱን ለየት ያለ ጠባይ ያህል እርሶም የመጡበት መንገድ ለብዙዎች ምሳሌ የሚሆን ነው። እስኪ ስለሱ ደግሞ ያጫውቱ። ነው እሺ፣ በጣም ለኪ ነኝ አሉላ ዲ ልጅ ሆኜ ፖሊሶ የጭንቅላት ጉብዝና ብቻ ሳይሆን በደንብ አጠና ነበረ። ከጓደኞቹ ጋራ እናጠናለን፣ እንፎካከራለን እና ብዙ ጊዜ ጥሩ ውጤት ነበር ማመጣው እና እናቴ በጣም ትረዳኝ ነበረ። አባቴም ይረዳኛል። ብዙ ጊዜ ግን እናቴ ናት። በቃ በርታ፣ ምንም አትሆንም፣ ሁሉ ነገር የምታደርግልኝ እሷ ናት። ከዛ በላይ ደግሞ የአባቴ ታናሽ ወንድም አጎቴ አስራ ሁለተኛ ጨርሶ ሁለት አመት ውጭ ሀገር ሄዶ ተምሮ፣ ከዛ ኢትዮጵያን ኤርላይንስ ኢንጂኒየር ነበር። አስር አመት አስራ ሁለት አመት ምናምን ሲሆነኝ እሱ ጋር የሄድኩ እሱን አያለው የሚሰራበት ቦታ ያለው እና በጣም በቃ ሞቲቬት ያደገኝ ነበረ። እንደሱ ሆናለሁ እያልኩ ሮል ሞድ ላይ እሱ ነበረ እና ከዛ ይሄ የአሜሪካን ፊልድ ሰርቪስ የሚባል ኤፌስ ነበረ አስራ ሁለተኛ ስንገባ እኔ ከትምህርት ቤቴ ተመረጥኩኝ አንድ ሰው ብቻ ነው የሚመርጡት። እና ከዛ እኔ የተመረጥኩኝ ሀያ አምስት ሆነን ከኢትዮጵያ ተመረጥ ከና ክሊሉ ጋር የመጣ ነው። በዛ ጊዜ ነው አሜሪካ ቤተሰብ ተፈልጎ በየቦታው በተኑን። እኔ ውሃዩ ደረሰኝ እና ጥሩ ቤተሰብ በቃ እስካሁን ድረስ እንደ እናት እንደ አባቴ የማያቸው ነጭ አሜሪካን ቤተሰብ። ተቀባይ ቤተሰቦች ይሰጧቸዋል፣ እነሱን ነው የሚሉን ልክ ነው አዎ፣ ተቀባይ ቤተሰብ ነው የሚባለው። ልክ ነህ። እና እስካሁን ድረስ ከእነሱ ጋር አልተለያየሁም። አሉ አሁን አሁን ወደ ዘጠና ዓመት ሳይገባቸው አይቀርም። ግን ሁለቱም ግን መሀል እና እኔና አውቁኝም ግን ቤታቸው አስገብተው አንድ ዓመት ከእነሱ ጋር ቆየሁኝ። ከዛ ወደ ኢትዮጵያ ተመልሼ ዩኒቨርሲቲ አልፌ ነበር። እዛ ገባን። ዩኒቨርሲቲው ረብሻ ትንሽ ነበረ። በዛ ምክንያት አንድ ስሜስተር ተቋረጠ። ለሆስት ፋሚሊዎች ጽፌ እንደዚህ ነው ሰው ናቸው፣ ጊዜ አይ አንተ ጎበዝ ተመለስ፣ እኛ እንረዳሃለን እና ዩኒቨርሲቲ እዚህ ስኮላርሽፕ ልታገኝ ትችላለህ ብለው በቱሪስት ነው የተመለስኩት። ይገርማል። በመጀመሪያው ለትምህርት በመጡበት አይደለም፣ ተመልሰው ሄደው ነው እንደገና የመጣ ነው። ምክንያቱም አሜሪካን ፊልድ ሰርቪስ አንዴ እዚህ ከመጣ በኋላ መቅረት አልችልም፣ መመለስ አለም እና ሁላችንም ነው የተመለስ ነው። እና በዛ ነው እና ሳየው አሁን የእንዲዚህ የአሜሪካን ቤተሰብ ትንሽ እንግዲህ ቀዳዳ ሰጥተውኝ ባይረዱ ይኖሮ እዚህ ድረስም ድረስም ነበር ከኢትዮጵያም ሜቢ አልወጣም ይሆናል ወይ ሌላ እግር ሊሄድ ይችላል ነው። ግን እዚህ ናቸው እንግዲህ ለኔ ቻንስ የሰጡኝ፣ እና አውቁኝም እና አንዱ ነገሩ ቤተሰብ ከጓደኞች ጋር ሳወራ ሪሊ ኢትዮጵያዎችን መርዳት እንደ ባዳ ማየት የለብንም። ሁሉም አንድ ነን። እና አሁን አንዱ ዶክተር ቢሆን አንዱ ኢንጂነር ቢሆን አንዱ ሳይንቲስት ቢሆን ያ ለኢትዮጵያኖች ነው የሚረዳው እንጂ ለቤተሰቡ ብቻ አይደለም ነው። እና አሁን እኔ እዚህ ልጆች ጸጋቸው በቃ እንደ ልጆች አይ ነው የማያቸው እና ደስታ የሚሰጠኝ በዛ ነው። ከዛ እንግዲህ ተምሬ ባችለሬን በባዮሎጂ እና በማቴማቲክስ ኦሃዮ ዌስሊን የሚባል ዩኒቨርሲቲ ጨረስኩ። ከዛ ማስተር ሴን ወስንዶ ዩኒቨርሲቲ ማቴማቲክስ አገኘው። እንግዲህ ሀሳቤ ፕሮፌሰር በማቴማቲክስ ለመሆን ነው የፈለኩት ለብዙ ጊዜ እና እሱን አንድ ፕሮፌሰር አይ ለምን ሳይንስ ባክግራንድ አለ፣ ስለዚህ ባዮ ስታቲስቲክስ ለምን አታጠናም አለኝ። እሱን አንድ ሁለት ኮርሶች ወሰድኩኝ በጣም ወደድኩኝ እና ከዛ ማስተር ሴን በስታቲስቲክስ አግኝቼ በፒኤችዲ በባዮ ስታቲስቲክስ ነው ያገኘውት እንግዲህ ሳይንስም አውቃለው ማቴማቲክስም ስታቲስቲክስም አውቃለሁ። አውቃለው በዛ ጊዜ ደግሞ ኮምፒውተር የተጀመረ ነበረ። በዛ ነው እንግዲህ አንድ ጊዜ የኔን ዲስቴሽን አንድ ቤቲንግ ላይ ሳቀርብ የጃንሰንን ጃንስ ሰው እያይቶ አይ አንተ ጥሩ ባክግራውንድ አለኛ ጋር ለመመታ ሰራም አለኝ እና በዛ ነው እንግዲህ ከኦሃዮ ወጥቼ ኒውጀርዚ የመጣሁት። ኦልሞስት ሰላሳ አራት አመት ኒውጀርዚ የተቀመጥኩት። አሉላ ከበደ ከዶክተር ሽፈራው ገብረ ማርያም ጋር ያደረገው ቆይታ በዚህ አልተጠናቀቀም። ሙሉ ቅጁ በዌብሳይታችን ላይ ይቀመጣል። አሁን ወደ ሌላ ዝግጅት እናመራለን። አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል በካሊፎርኒያ ግዛት የሚገኘው በርክሌ አንዱ ነው። ቋንቋውን ማስተማር ከጀመረ ቆየት ባለው በርክሌ ዩኒቨርሲቲ አሁን በማስተማር ላይ የሚገኙት ደግሞ በቋንቋ መምህርነት፣ በተርጓሚነትና በደራሲነት ለረጅም አመታት ያገለገሉት አቶ አምላኩ ቢክስ ናቸው። ከሳቸው ጋር ያደረግነው ቆይታ በመቀጠል ይቀርባል። ስለ አጀማመራቸው ቀድሞ ይነግሩናል። ሥራውን ስቀበል በመጀመሪያም አስተማሪ ስለነበርኩኝ እና በአማርኛ ደግሞ እዚህ አሜሪካ ውስጥ አሜሪካ ተወልደው የሚያድጉ ግን በእንግሊዝኛ እየተማሩ በእንግሊዝኛ እየኖሩ ወላጆቻቸውን ቤተሰቦቻቸውን ቋንቋ መናገር መማር ችግር የሆነባቸው የሆነበት ሀገር ላይ ስላለውኝ በዛ አጋጣሚ ደግሞ ስመጥር የሆነ እውቅና ያለው ዩኒቨርሲቲ ኦፍ ካሊፎርኒያ በርክላይ ስራ እንዲህ አይነት እድል ሲያመቻች እና ሲያቀርቡልኝ፣ ማልቀበልበት ምንም ምክንያት አልነበረም። ለእኔ ጥሩ አጋጣሚ ስለነበር በደስታ ነው የተቀበልኩት። እንግዲህ አማርኛ ቋንቋ ኢትዮጵያ ውስጥ በዋነኝነት ከሚነገሩ ቋንቋዎች መካከል አንዱ እንደሆነ ይታወቃል። ይሄ ቋንቋ ደግሞ እንዲሁ እኛ ስላደግንበት ወይም ከውልደታችን ጀምሮ ስለለመድ ነው። በንግግር ረገድ ቀለል ያለ ቢመስልም የራሱ ሕግ፣ የራሱ ሰዋሰው እና እጅግ ውስብስብ ቋንቋ እንደሆነ ይታወቃል። የአፍናፍቻ ቋንቋቸው አማርኛ ላልሆኑ ሰዎች አማርኛን ማስተማር ምን መልክ አለው? አመሰግናለው ታሙ። የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች። በተለይ አማርኛ እንግዲህ እንደሚታወቀው ከሁለት መቶ ሰላሳ ስምንት ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ፣ በአንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው። እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሬን ነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው። ዩሲ በርክላይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ እኔ እንደምረዳው በጣም ብዙ ጠቀሜታ ነው ያለው በመጀመሪያና በዋናነት እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው በተለይ በቅርብ ዓመታት እኛንም ጨምሮ ስለዚህ እዚህ ተወልደው እያደጉ ያሉ ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም። እና ቋንቋውን ካልተናገሩ እዛ ሂደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሄጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያ እወዳለሁ ወይ ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው። በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ የራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍመፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያያቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ? ያው ትንሽ ወደኋላ ለመሄድ ያክል አማርኛ ዩሲ በርክላይ በኔ አደለም የተጀመረው፣ ከዛ በፊትም ይሰጥ ነበር ቆይቷል። ካለ መረጃ ምናልባት 2013 2011 ከዛ በፊትም ሊሆን ይችላል። ባለ መረጃ ግን ቢያንስ ጥቂት ትንሽ ቆየት እንዳለ ተረድቻለሁ። ግን የነበረበት ደረጃ እንደገና አሁንም ያለበት ደረጃ በፈተናዎች ውስጥ ነው ያለው። ተግዳሮቶች እንዳልከው ተግዳሮቶች አሉበት በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው እከሌለ ፕሮግራም አይቀጥልም። ፈንዱ ሊታጠፍ ይችላል እና አሁን እኔ እየገጠመኝ ያለው ተግዳሮት አራት ኮርሶች ይሰጣሉ፣ ኤሌመንትሪ አምሃሪክ ዋን፣ ኤሌመንትሪ አምሃሪክ ቱ ኢንተርሚዲት አማርክ 1 ኢንተርሚዲየት አማሪክ ቱ እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን እና ብዙ ተማሪ ይኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ አስራ አምስት ይደርሳል በአንድ ግሩፕ ውስጥ ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበውን እንደምረዳው፣ እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብያል አሉ የተወሰኑ ሰዎችንም ለማማከር ኢንተርኔትም ላይ ለመፈለግ ማወክር ያለው እኔም ራሴ የማዘጋጃቸው አሉ። እነሱን ብቻ የሚጠቀመው እና አንዳንድ በተለይ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስ ድረስ የሚሄድ የንባብ የአማርኛ ምንባቦች እኔ እስከ ጣርኩት ድረስ ማግኘት ከባድ ነው። አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱን በማዳረስ ሊሆን ይችላል። ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን እድሜ በማራዘም እንዲሁም ደግሞ አበርክቶቱን ወይም ደግሞ በማስፋት ረገድ አዎ በተለይ ወጣት ትውልደ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልደ ኢትዮጵያውያን እና ትውልደ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር፣ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌም ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ እንደ ምሳሌ ቢጠቅስል ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬንያ ዩኒቨርሲቲ አሉ። ብዙ ዩኒቨርሲቲዎች እና እንደነዛ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመት ይችላሉ። ለሌሎች መናገር ማስተዋወቅ ይችላሉ። አቶ አምላኩ ቢክስ፣ በቋንቋ መምህርነት፣ በጸሐፊነት እንዲሁም በአስተርጓሚነትህ ትታውቃለህ። ለሁሉም ነገር በጣም አመሰግናለሁ። እኔም ስለተሰጠኝ እድል በጣም አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላቸው የምትገኙት። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። ዘ ሉሚኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት ና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጭ በሁሉም ክልሎች ይንቀሳቀሳል። ባለፉት ሶስት አመታትም ከ300 ሺህ በላይ በግጭት በአየር ንብረት ለውጥ ና በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፈጠነ የትምህርት መርሃግብር አማካኝነት ለአንድ አመት ያህል አስተምሮ የብቃት ማረጋገጫ ፈተናዎችን በመፈተን ከእድሜ እኩዮቻቸው እኩል ትምህርታቸውን እንዲቀጥሉ ማድረግ ችሏል። የተቋሙን ኃላፊና ተጠቃሚዎችን እድንገር አነጋግራለች። ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል። ትምህርት እየተቋረጠ የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮሳያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡትም ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመለሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ በጀመርንበት ዓመት ሌሎች ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች፣ በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች ጎር የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩ ዶክተር አለማየው በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህጻናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ። አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ የወሰደው ነው ያለው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠይቅ ነው የመጀመሪያው ጥያቄ የመጀመሪያው ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይዋገርበት በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት ውስጥ ከቆየን አዋቂች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት ነው አይደለ? አስር ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው። በሰባት መጀመር የነበረባት እንግዲህ በሀገራችን ውስጥ በሚሊዮን የሚቆጠሩ ቅድም እንደነገርኩሽ፣ ሀያ ሚሊዮን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርተው እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይሄንን አፋጣኝ ትምህርት መርሃ ገበን መምህራኑን አሰልጥነን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ፣ ይሄ ደግሞ ለኢትዮጵያ አዲስ ነበር። የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ሕመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘልምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ። በጣም ለውጥ አግኝቻለሁ በዚህ ትምህርቱንም በፊት አቋርጦብኝ ነበር። አሁን ጠዋትና ከሰዓት ይማራል በጣም በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ስበቱንም ማሻሽሎልኛ ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ ማስቀራለው ሲፈልጎ ምልከዋለው በቃ ከዛ ችግር ነው የማቋርበ አሁን ሰሞኑን ፈትናቸለች ያው ውጤቱን አልሰጠችም እንጂ ተፈጥናል ሰሞኑን እና ጥሩ ውጤት ነው ያመጣን ያለች የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ። ራሱ በጣም ተገኝቃሉ አመት ሙሉ ጨምሮ እንደዚህ ያለ እውቀት የማይሉ በአንድ አመት ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ ማንበብ ነው። በጣም እናደንቅ ነገር ነው። በጣም ጥሩ ነው። በመላው ኢትዮጵያ ከጋምቤላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል። እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከሦስት መቶ ሺህ በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን ስምንተኛ ክፍል፣ ዘጠነኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣን በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶተላበት እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ሌሎች ቦታዎች ላይ ነው የሚፈልጉት። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው። የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ሕጻናት ቱራማ የአእምሮ ጠባሳና እንዲሁም ደግሞ ፒቴስድ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄ ላይ ትኩረት አድርጎ እየሰራን ይላሉ። ሁለት ሺ ሃያ ሁለት ላይ ኮንሶ ፕሮግራም ስንሰራ ኮንሶል ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታማ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገብዳው። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል አይሆንም? እንዳንሹ ልጆቹ ምንድን ነው የሚባለው፣ በአእምሮ ጎድተዋል፣ ትራውማታይዝድ ሆነዋል፣ ቤት የላቸውም። አርሶ ልጆቻቸውን አይቀርም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ይጨመርን ማለት ነው። አንደኛው ትራውማ ሂሊንግ የምንለው መጀመሪያ አጥንተን ማለት ነው፣ ትራውማ ሌሊንግ አጥንተን፣ ሁለተኛ ሶሻል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት እዚህ ውስጥ እሱን ጨምር፣ እንደ ካሪክለም ሶስተኛ፣ የትምህርት ቤት ምገባ ጨምር። ዘ ሴም ቲንግ አንድ አይነት ነገር ነው። ትግራይ ያለ ናይ መጀመሪያ ክልል ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረገን። እንዳውም ግሎባሊ ግን ተደርጓል፣ ተሰራጅቷል በአለም አቀፍ ደረጃ። እሱን ጥናት ቤዛ አርገን ነው የትግራይን ፕሮጀክቶቻችን የቀረጽም ዘለመነስ ፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነስ ፈንድ ከኢትዮጵያ ውጭ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ያደንገረመው ከዋሽንግተን ዲሲ አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሴ በለን መልካም ምሽት ይላቸሁሮሻችንልቱያልሽ I know am not but I'm not in. I'm not I'm not